ትራምፕ በምርጫው ዘመቻቸው ወቅት አሜሪካ ገንዘቧን በእርዳታ ስም ከእንግዲህ አታባክንም ብለው ወታደሮቻቸው የዘመቱባቸው ሀገራት ጭምር ለአሜሪካ ሊከፍሏት ይገባል እንጂ አሜሪካ በተቃራኒው ለነሱ አትከፍልም ሲሉ ሲዝቱ ነበረ። ሐሳባቸውን ካልቀየሩና ነገሮች ባሉት መልክ የሚቀጥሉ ከሆኑ የአሜሪካ የእርዳታ ጥገኛ የሆኑ ሀገራት ከወዲሁ አደጋ አንዣቦባቸዋል፣ ይላል ከወደ ኦክስፎርድ የምጣኔ ሀብት ትንበያ ጥናት የተገኘው መረጃ። በአንዳንድ የአፍሪካ ሀገራት በምዕራባውያን ባለሀብቶች የሚመሩ የማዕድንና የነዳጅ ድርጅቶች አሉ። በተቃራኒው ምዕራባውያን በኢትዮጵያ አለ የሚባል የጎላ ኢንቨስትመንት ተቋም የላቸውም። ይልቁንም ከማንኛውም ከአፍሪካ ሀገራት በበለጠ ለኢትዮጵያ እርዳታ ይሰጣሉ። ዩናይትድ ስቴትስ ብቻዋን ሶስት ነጥብ አምስት ቢሊዮን ዶላር ትለግሳለች። ይህ ሁኔታ የመቀጠሉ አዝማሚያ ምን ይመስላል ብዬ ለጠየቅኩት የምጣኔ ሀብት ምሁሩ ዶክተር ሩንዳሳ ሼተ ያብራራሉ። በመሰረቱ ኤድ የሚባለው ከምዕራባውያን ሀገሮች ጥቅም ጋር የተያዘ ነው እንጂ ዝም ብሎ በነጻ የሚሰጥ አይደለም የሚያገኙን ነገር አለ። ለምሳሌ ኢትዮጵያ ሶስት ነጥብ አምስት ቢሊዮን ዶላር አግኝታለች ሲባል ምክንያቱ ምንድን ነው ነው? ከንግዱ ከዚህ ከዳይሬክት ኢንቨስትመንት ውጪ ከኢትዮጵያ ምዕራባውያን የሚያገኙት ጥቅም ምንድን ነው? አልሸባብን ለማፈን እና ሌሎች ኢስላሚክ ሙቭመንት አሉ ተብሎ በዛ የተፈበረ ትኖችን ለማፈን እንዲያመች ተብሎ የሚሰጥ ገንዘብ ነው። የአሜሪካ ሚሊተሪ ቤዝም አለ እና በዛ የተነሳ ነው አሁን ዶናልድ ትራምፕ ወደ ስልጣን ሲመጣ ያው እንግዲህ ካምፔን ላይ እንዳየ ነው፣ የቢዝነስ ሰው ነው እንደምታውቀው። እሱ ኔጎሼት ያደርጋል። የአሜሪካ እርዳታ ከቀረ ኢትዮጵያ፣ ኬንያ፣ ታንዛኒያ፣ ኡጋንዳ፣ ደቡብ አፍሪካ፣ ናይጄሪያ እና ሌሎቹም ይጎዳሉ ይባላል። በተመሳሳይ መልኩ ይሆን የሚጎዱት? ሌላው ከዚህ ጋር አብሮ የሚነሳው ጉዳይ የቀጥታ ኢንቨስትመንት ጉዳይ ነው። ይህም እንደ እርዳታው ይቀዘቅዛል ማለት ይሆን አልኳቸው። በበኩሌ ይሆናል ብዬ የማስበው ለእነዚህ ሎቢ ለተባሉ ግሩፖች በር ዝግ እንደሆነ እርግጠኛ ሆኖ ነው የሚናገረው። የእሱ ካምፔን ማናጀሮችም እንደዛ ነው የሚሉት። ያ በር ከተዘጋ ኢትዮጵያ ታገኛለች የተባለው ትልቁ ገንዘብ ከሁሉ አፍሪካ ይልቅ ትሪ ፖይንት ፋይቭ ቢሊየን በጣም ሊቀንስ ይችላል ባይ ነኝ። እንደ ኬንያ፣ ታንዛኒያ፣ ናይጄሪያ፣ ጋና፣ አይቨሪ ኮስት እንደ አንጎላ ያሉ ሀገሮች እነዚህ የውጭ መንግስታት በተለይ ምዕራባውያን እዛ የሚሄዱበት የተለያየ ምክንያት አለ። ከዛ ምክንያት ከቤንዚን ጋር የተያዘ ነው። አንጎላ ብዙ ቤንዚን አላት። ሳውዝ አፍሪካ ወርቅ እና የተለያዩ ማዕድናቶች አሉት። አይቮሪ ኮስትም እንደዛ ነው። ናይጄሪያም እንደሚታወቀው ትልቁ አምራች ነው የቤንዚን። በዚህ የተነሳ ብዙ ጊዜ የሚሰጠው ይህ የእርዳታ ገንዘብ እርዳታ ይባል እንጂ መንገድ ማመቻቻ ነው፣ ጉቦም እንዳይባል ያው የተሻለ ቋንቋ መጠቀሚያ ነው። ከምዕራባውያን ሀገሮች ያገኛሉ የሚባሉት እነዚህ ገንዘቦች ወይም ኢንቨስትመንት ይቀራል ብዬ አላምንም። ቢቀር ኢትዮጵያ ላይ ነው በብዛት ሊቀር የሚችለው። ምክንያቱም አንደኛ ኢትዮጵያ የተረጋጋ የፖለቲካ ስርዓት የለውም ሀያ ሀያ አምስት ሺህ ሰው የታሰረበት ሀገር ነው። ሌላው አሁን እነ ዶክተር መረራ ጉዲናና ሌሎች ዩሮፕ ሄደው ንግግር ስላደረጉ ብቻ እስር ቤት ገብተዋል። ተቃዋሚ ፓርቲ የለም። ስለዚህ ዲሞክራሲ በሌለበት ሀገር እና ህዝቡ ተነስቶ ንብረት በሚያቃጥልበት ሀገር ቀጥታ ገንዘብ መድበው ቢዝነስ ለመስራት እምነቱ አይኖራቸውም። ለዶች በለራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ